ጠቅላይ ሚኒስትር አብይ አህመድ በያዙት ሕዝብን በቀጥታ የማግኘትና የማነጋገር ዘመቻ ገፍተዋል። ሰሞኑን ወደ ደቡብ ጎራ ብለው ሐዋሳ ላይ ሲናገሩ ከእንግዲህ በኢትዮጵያ አንድም እስኪገፉ አንድም እስኪያልፉ ስልጣን ላይ መሟዘዝ አብቅቶለታል የሚል መልእክት ያስተላለፈ ብዙውን አድማጭ ንግግራቸውን እንኳን ሳይጨርሱ ያስጨበጨበላቸውን ንግግር አድርገዋል። ለመሆኑ ኢትዮጵያ ምን እየሆነች ይሆን? ዶክተር ነጋሶ ኢትዮጵያ ምን እየሆነች ይመስልዎታል? እዚ ኢትዮጵያ ደመስለኝ ወደ ዲሞክራሲያዊ ሁኔታ እየመጣች ይመስለኛል። ቅድም አንተ ከደወልክልኝ በኋላ ዜና ሰማህ ነበር። ጠቅላይ ሚኒስትሩ ሲናገሩ ስለሚዲያ ውጭ ያሉ ተቃዋሚ የዲያስፖራ የኢትዮጵያ ዲያስፖራ ሚዲያዎች እዛ ውጭ ሆነው ከሚሰሩ እዚህ አዲስ አበባ ቢሮቸውን ቢያደርጉ ይሻላል የሚል አንድ እንትን ነው ይሄ። ሁለተኛ ደግሞ ሌሎችም የተለያዩ ድርጅቶችን እናወያያለን አብረን ለመስራት ዝግጁ ነን የሚል እንትን አለ። አሁን በየመድረኩ ደግሞ የሚገለጸው ክፍት መሆን ሁኔታ እየመጣ ስለሆነ ኢትዮጵያ ወደ ዲሞክራሲያዊነት እየመጣች ያለች ይመስለኛል። ዶክተር ነጋሶ አመሰግናለሁኝ። ለጊዜው በቅርቡ ኢትዮጵያ ውስጥ ብዙ ለውጦች እየታዩ ነው። በቅርብ ሳምንታት ውስጥ ጠቅላይ ሚኒስትሩን በተለያዩ አጋጣሚዎች መልእክቶቻቸውን ለማስተላለፍ የሕዝቡንም ድምፅ ለመስማት ጥረት እያደረጉ ነው። በተለይ ሐዋሳ ከተማ ተገኝተው ባደረጉት ንግግር የኢትዮጵያ መሪዎች ከእንግዲህ በኋላ ከሁለት የምርጫ ዘመን በላይ እንዳያገለግሉ በሕገ መንግሥት ደረጃ ገደብ እንዲጣል እንደሚያስደርጉ ወይም ለዚያ እንደሚሰሩ ቃል ገብተዋል። እርሶ ዶክተር ነጋሶ የኢትዮጵያ ፕሬዚደንት ነበሩ፣ የገዢው ፓርቲ አመራር አባል ነበሩ፣ ከመሪዎቹ አንዱ ነበሩ። ከዚያ በተረፈ የተቃዋሚ ፓርቲ መሪ ነበሩ፣ የአንድነት ፕሬዚደንት ነበሩ። ከዚያ በላይ ደግሞ የሕገ መንግሥት አርቃቂ ኮሚሽኑ ሊቀመንበርም ነበሩ። እርሶ ጉባኤውንም ይመሩ የነበሩት እርስዎ ውኖት ዶክተር ነጋሶ አዎ በኢትዮጵያ ህገ መንግሥት ውስጥ ብዙዎችን ሲያስገርም የቆየና አነጋጋሪ የሆነ የፕሬዚደንቱ የስልጣን ዘመን በአብዛኛው የላንቲካ ነው የሚባለው ቢሮ ማለት ነው የስልጣን ዘመን በሁለት የስራ ዘመናት ሲገደብ እንደው የስልጣን ዘመንም ባልለው ደስ ይለኛል የፕሬዚደንቱን ቢሮ የጠቅላይ ሚኒስትሩ አስፈጻሚ አካል ዋና ስራ አስፈጻሚው ግን የ ሥልጣን የአገልግሎት ዘመን አልተደነገገለትም ነበር በሕገ መንግሥቱ ውስጥ አሁንም ትልቁ ጥያቄ ጠቅላይ ሚኒስትሩ ያነሱትና እና ይሆናሉ ወይ የሚል ጥያቄ እያስነሳው ይሄው ነውና፣ ለምን ነበር ለመሆኑ እርስዎ በዚያ በሊቀመንበርነት በመሩት ሂደት ውስጥ የዋና ሥራ አስፈጻሚው የሥልጣን ዘመን ሳይቆርጥ የቀረው? እኔ እስከማስታውሰው ድረስ የጠቅላይ ሚኒስትሩ ጉዳይ የሥራ አስፈጻሚ ጉዳይ ነው። ሥራ አስፈጻሚ ደግሞ በሕዝብ በሚመረጥ ፓርቲ ነው። ጠቅላይ ሚኒስትሩ ጥቆማ ወደ ፓርላማ መጥቶ ፓርላማው ጠቅላይ ሚኒስትሩን የሚመርጠው እና ከዚህ ነው የሚጀምረው ይመስለኛል። በደንብ የማስታውሰው ከሆነ በአንድ የስልጣን ዘመንም ይሁን በሁለትም ይሁን ከዛም ባለፈ ቢሆንም ፓርቲው ነው በፓርላማ አብላጫ ድምፅ ያገኘ በአንቀጽ ሀምሳ ስድስት መሰረት በህዝቡ ተመርጦ በፓርላማ ውስጥ አብላጫ ወንበር ከያዘ ያ ፓርቲ መጀመሪያ መንግስትን ይመሰርታል ነው። ያ ፓርቲ አብላጫ ወንበር ያገኘው የዛ መሪ ደግሞ የተቋቋመ መንግስት መሪ ደግሞ ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ እንግዲህ በፓርቲው ነው የምወሰነው። ፓርቲው ከወሰደ ሌላ ሊሆን አይችልም ከሚል ነው ፓርቲዎች ይወዳደራሉ። ያ አሸናፊ ፓርቲ የሚፈልገውን አይነት ሰው የሚፈልገውን፣ ብቃቱ ምን አይነት ነው፣ ችሎታው ምን አይነት ነው፣ ታማኝነቱ እንዴት ነው፣ ይህንን ሁሉ አይቶ ገምግሞ ይሻላል የሚለውን ጠቅላይ ሚኒስትር የሚሆነውን ሰው ወይም ደግሞ መጀመሪያ ሊቀመንበሩን የሆነውን ሰው ይመጣል። ያ ሊቀመንበር ደግሞ ወደ ፓርላማ መጥቶ ጠቅላይ ሚኒስትር ይሆናል። ከዚህ አመለካከት ነው እንግዲህ እሺ። የፓርቲው የራሱ ውሳኔ ነው እንጂ የሌላ ሰው አይደለም። ፓርቲው ደግሞ ተቀባይነት ካገኘ፣ ከተመረጠ ማለት ነው። ህዝቡም ተቀብሎታል ማለት ነው። ፕሮግራሙን፣ አሰራሩን ሁሉ ህዝቡ ያ የመረጠው ህዝብ ተቀብሎታል ማለት ነው። ከዛ በፊት ግን ያ ፓርቲ ማን ነው የኔ መሪ የሚሆነው ሊሆን የሚችለው እንደገና ደግሞ አሸንፈን ፓርላማ ከገባን በኋላ አብላጫ ድምፅ ካገኘን የኛ ሰው ነው ጠቅላይ ሚኒስትር የሚሆነው የሚለውን ይወስናል። ከዚህ አንጻር ነው በአንድ የስልጣን ዘመን ይሁን ሁለትም ይሁን ሶስትም ይሁን ከዛ የበለጠ ፓርቲው ነው የሚወስነው፣ ሌላ ሰው ሊወስንለት አይችልም። እንግዲህ በፓርላማዊ ሥርዓተ መንግስት ውስጥ የተለመደ አሰራር ነው ነው የሚሉኝ በቀጥታ ፕሬዚደንታዊ ሥርዓት ካልሆነ በስተቀር የስልጣን ዘመን ሊወሰን የሚችለው በፓርቲ ውስጥ ነው እንጂ በመንግስት ደረጃ አይደለም፣ ነው እያሉኝ ያሉት። ይሄ ነው እኛ አረዳድ የነበረው ያን ጊዜ። ለመሆኑ ይቻላል ወይስ? እንደው ይደረግስ ቢባል እንዲህ አይነት ዘመን መቁረጥ ይቻላል ወይ? በህገ መንግስት ደረጃ አሁን እርሶ እንደሚሉኝ የፓርላማ ስርዓት እስከሆነ ድረስ ያንን ስርዓት እስካለወጡ ድረስ ይቻላል ወይ መደንገግ? ካሁንስ በኋላ ጠቅላይ ሚኒስትሩ ያሉትን ተግባራዊ ማድረግ ይቻላል? እንግዲህ ሕገ መንግስቱ እንግዲህ መሻሻል አለበት። ሕገ መንግስቱ ደግሞ የሚሻሻለው አንድ ግለሰብ ወይም አንድ ፓርቲ ስለፈለገ ሳይሆን በአጠቃላይ አገሪቱ ትፈልጋለች ወይ፣ ወይም ደግሞ የአሁኑ ትውልድ ብቻ ሳይሆን ለወደፊትም እያሰብ እንደገና ደግሞ በህገ መንግስት በግለሰቦችም ላይ በፓርቲዎችም ላይ መወሰን ይቻላል ወይ የሚለው እንግዲህ የማሻሻሉ ጉዳይ ህገ መንግስቱን ማሻሻሉ ጉዳይ በምነሳበት ጊዜ ውይይት ከተደረገ በኋላ ውሳኔ በምደረግበት ጊዜ ይታያል እንጂ እኔ በደንብ መታየት ያለበት ጉዳይ ይመስለኛል በእኔ በኩል። ስለዚህ ጠቅላይ ሚኒስትሩ የሰጡት የሐዋሳ ቃላቸው ፈጥኖ ተግባራዊ ሊደረግ የሚችል በቅርብ ጊዜ ሊጠበቅ የሚችል ነገር ነው ብለው ያስባሉ? አሁን እርስዎ ካነሱትም ሀሳብ ጋር ሲያስተያዩት፣ ዶክተር ነጋሶ ከሶስት አመት በፊት ዋሽንግተን በነበርኩ ጊዜ የጻፍኩት የህገ መንግስቱ ጉዳይ አለ። በዛ ብዙ የህገ መንግስት ጥያቄዎች አሉ። ህዝቡ እና ግለሰቦችም ይሁኑ ቡድኖችም ይሁኑ የህገ መንግስቱ መሻሻል አለባት አለበት ተብለው የሚጠቀሱ አንቀጾች አሉ ብዙ ናቸው እና ስለዚህ አንድ ጉዳይ ብቻ አይደለም። ስለዚህ ይሄ ሚደረግ ከሆነ ለዚህ ለአሁኑ ለዚህ ጉዳይ ብቻ ህገ መንግስቱ ይሻሻል ወይ ሌሎችም ህገ መንግስቱን እንዲሻሻል የሚጠይቁ ጉዳዮችም አሉ ወይ ተብሎ አንድ ጊዜ እንትን ይደረጋል ወይ ወይ ነጥሎ አንዱን ጉዳይ ብቻ ማሻሻል ነው ወይ? ስም ብለን ማሰብ ያስፈልጋል ይመስለኛል። ይሄ ጉዳይ ግድ ሆነብኝ። በፓርቲ በኩል ህዝብን ከማገልገል ወደ ግለኝነት የስልጣን ጥማትና የስልጣን ወዳድነት እንዳይመጣ ለማድረግ ንስናን ለመከላከል አዲስ ገምና ወጣት ትውልድ በየጊዜው ፓርቲውን የማሳደስ ጉዳይ በግምገማም በተለያዩ መንገዶች ተደርጎ በየሁለት ስልጣን ዘመን አንድ ሰው ከዛ በላይ ባይቆይ እና በሁለት ስልጣን ዘመን ቢወሰን ምንም ችግር ያለው አይመስለኝም። ይሄ የፓርቲው ጉዳይ ነው። አጠቃላይ ግን ይሄ ጉዳይ በሕገ መንግስት ውስጥ ይግባ ሲባል ብዙ ከብዙ አቅጣጫዎች መታየት ያለበት ይመስለኛል። አሁን እንግዲህ እሱን ብቻ ሳይሆን ሌሎችም ጉዳዮች አሉ። አሁን ለምሳሌ የፓርላማ ውክልና ስርአት፣ የምርጫ ስርአታችን አለ፣ የመሬት ጉዳይ አለ፣ የአንቀጽ ሰላሳ ዘጠኝ ጉዳይ አለ፣ የቋንቋ ጉዳይ አለ፣ የህገ መንግስት ፍርድ ቤት ጉዳይ አለ። ብዙ ነገሮች ናቸው ማሻሻልን ምናልባት የሚጠይቁት አንቀሶች እና ይሄ ይሆናል ወይ ዶክተር ነጋሶ እርሶ ከልምዶም ሲነሱ ካለ ዝግጁነትና ፍላጎት ካለ ይቻላል። ማቻል ነገር እኮ የለም በዓለም ላይ ኢህአዴግን ያውቁታል፣ መቼም እርስ ማንም ከሚያውቀው ወይም በቅርበት ያሉ ሰዎች ከሚያውቁት ባልተናነሰ ሁኔታ ያውቁታል። እርስ ኢህአዴግን ለዚያ አይነት ለውጥ ይሄ ገዢ ፓርቲ ዝግጁ ይመስሎታል ወይ? በአሁኑ ጊዜ እንግዲህ በዘጠና ሶስት አመተ ምህረት የሚከተለው አቅጣጫ ይሄ ነው ብሎ የወሰኑት እኔ ከወጣው ጊዜ ነው ማለት ነው በሀያ አምስት አመት ጊዜ ውስጥ ማካከለኛ ገቢ ያላት አገድ ትሆናለች እና እስከዛ ድረስ የዲሞክራሲ ሁኔታም ይመታቻል ወደ ምርጫም ቀርበን ከተጀንደብን ወደ ተፎካካሪ ወይም ተቃዋሚ ሄዳልን ተብሎ ተወስኖ ነበር። እንግዲህ አምስት አመት ሊሞላ እንግዲህ ስንት ስልት አመት ነው የቀረው? ከዚህ ጠና ሶስት በኋላ እና ስለዚህ ቀስ እያለ ኢህአዴግ ወደዛ እየመጣ ይመስለኛል። ይሄ ጉዳይ የህገ መንግስት ማሻሻል ጉዳይ አስፈላጊነቱ የአዲሱ ጠቅላይ ሚኒስቴር ጉዳይ ብቻ አይመስለኝም። እኔ እንደመስለኝ እሳቸውም ያሉት በፓርቲ ወስነናል ነው የተባለው እና ዝግጁነቱ ትንሽ በር መክፈት የዲሞክራሲ ምህዳርን የመፍጠር ፍላጎት ቀስ እያለ የደረገበት ይመስለኛል ወደ ሀያ አምስት አመት እየተጠጋ ሲሄድ በሌላ በኩል ደግሞ ያለፉትን ሶስት አመት አይተናል። ብዙ ችግሮች ነበሩ እና ስለዚህ አንድ አይነት ለውጥ ካላደረን አያዋጣንም የሚል ድምዳሜ ላይ የተደረሰ ይመስለኛል። ኢህአዴግ ከሌለ ኢትዮጵያ ያበቃላታል የሚል አስተሳሰብ በኢህአዴግ በራሱ ውስጥ ነበረ። ብዙ ደጋፊዎቹ የሚናገሩት የሚያንጸባርቁት አስተያየት ነበረ። ይሄ አስተሳሰብ ከአሁን በኋላ ዕድሜ ያለው ይመስሎታል ኢህአዴግ ከሌለ ሲባል ኢህአዴግ መቼም አይጠፋም። ዝም ብሎ አይጠፋም። እነሱ ራሳቸው ኢህአዴግ አባል ፓርቲዎች ከተጣሉና ችግር በእነሱ መካከል ከተፈጠረ የፖለቲካ ቀውስ ይመጣል። ያን ጊዜ ሁሉም ወደ የጎራው ነው የሚሄደው ማለት ነው። አንዱ ሌላኛውን ለማሸነፍ ብሎ የተለያዩ ዘዴዎችን ተጠቅሞ የበላይነትን ለመያዝ ይሞክልና ያን ጊዜ ይጣላሉ። እነሱ ሲጣሉ ኢትዮጵያ ልትበጣጠል ትችላለች እንደሚመስለኝ። ያ ደግሞ የሚሆን አይመስለኝም። ኢህአዴግ ፓርቲዎቹ እርስ በርሳቸው የሚጣሉ አይመስለኝም። ለምን እንደዛ ኔጋቲቭ እንደምታሰር አያገባኝም። ይሄ አስተሳሰብ ይነሳ የነበረው ወይም የሚመነጨው በመሰረቱ የአንድ ፓርቲ ስርዓትን ከመደንገግ ፍላጎትም ይመስለኛል። ምናልባትም ኢህአደግ ቤተ መንግስት ውስጥ ከሌለ ነፃ ምርጫ ይደረግ ይባላል ብዙ ጊዜ እና ቢሸነፍ ኢህአደግ ኢትዮጵያ ወደማይፈለግ አቅጣጫ ትሄዳለች፣ ኢህአደግ ይሰበራል፣ ይበታተናል ከሚል ግንዛቤ ብቻ ሳይሆን ገዢው ኢህአደግ ነው መሆን ያለበት ከሚል አስተሳሰብም ነበር የሚመነጨው። እንደዚ አይነቱ አስተያየት ቅድም እንዳልኩኝ በዘጠና ጠና ሶስት አመተ ምህረት የተወሰነ ጉዳይ አለ። ኢትዮጵያ መካከለኛ ገቢ የምትሆነው በሀያ አምስት አመት ጊዜ ውስጥ ነው። እስከዚያ ድረስ እንሰራለን። ሀገሪቱን መምራት ያለበት ያንን ፕሮግራም ለማስፈጸም የሚችል ሌላ ፓርቲ የለም። ኢህአዴግ ብቻ ነው። ለዚህ አላማ ብቻ ኢህአዴግ ቃል ላይ መቆየት አለበት፣ የሚል አመለካከት በኢህአዴግ ውስጥ አለ። አዎ ይሄ እኮ ይሄ እኮ ሁለተኛው የትራንስፎርሜሽን እቅድ የወጣ ጊዜ ሁሉ እኮ የሚናገሩት ነገር ነበረ። የአሁኑ ጠቅላይ ሚኒስትር በቅርቡ ስልጣን የለቀቁት አቶ ኃይለማርያም ራሳቸውም ደጋግሞ ሲያረጋግጡ የነበረው ሀሳብ ነበረ። አምስት ዓመት አሁን እኮ ጥቂት ዓመታት። አዎ ልክ ነው። ግን ጥቂት ዓመታት ናቸው እኮ የሚቀሩት እኮ በመጪዎቹ ስድስት ሰባት ዓመታት ውስጥ ማለት ነው እኮ እኮ እስከዛ ድረስ እንግዲህ ቅድም ያልኩት እኮ ይህንን ነው ያንን ወደዛ እየመጣን ነው የሚለውን እያሳዩ እስከዛ ይቆያሉ። ከዛ በኋላ ስልጣን በሰላም እንለቃለን፣ ካሸነፍ በቀጣይ እናስተዳድራለን፣ ካላሸነፍ ደግሞ ተቃዋሚ ሆነን እንቀሳቀሳለን የሚል እንትን ነው እና ወደዛ እየመጡ ይመስለኛል። እንግዲህ ዶክተር ነጋሶ እርስዎ ተስፋ ብርሃን ነው ወደፊት የሚታየት ማለት ነው? ከማብራሪያው እንደምንረዳው እንደዛ ነው እና አንድ ነገር ለማንሳት የምፈልገው አንድ ምናልባት ከዚህ ውጪ ጠቅላይ ሚኒስትሩ እንደምናገሩበት ጊዜ የተረዳውት ሐዋሳ ላይ ስለዚህ ስለ ብሄርተኝነት ሲናገሩ የብሄር ጉዳይ ሰማይ ጠቅሷል እና ይሄ መርገብ አለበት የሚል አስተያየት ነው የሰጡት እዚህ ላይ እኔ የምፈራው ይልቅ ኢትዮጵያን ናሽናሊዝም እና ኤትኒክ ቤዝ ናሽናሊዝም አለ እነዚህ ሁለት ጽንፍ የሚሄዱ ከሆነ ኢትዮጵያን ናሽናሊዝም ጽንፍ ሄዶ የብሔሮችን ጉዳይ ሬኮግኒሽን ካልሰጠው የኤትኒክ ናሽናሊዝም ደግሞ ጽንፍ ሄዶ ኢትዮጵያዊነትን የማይቀበል ከሆነ ይሄ ነው ኢትዮጵያን የሚያጠፋው ብዬ ነው የምገምተው የጎሳ ብሔረተኛነት መካረር መጋጋል በአንድ በኩል በሌላ በኩል ደግሞ ኢትዮጵያዊ ብሔረተኝነት ወይም የሀገራዊነት ስሜት መካረር አንደኛው ሌላኛውን የመጨፍለቅ ስጋት ሊፈጥር ይችላል ወይም አንዱ ሌላውን የመስበር ስጋት ሊያመጣ ይችላል ነው ግምጋሜው አዎ እንደዛ ነው የኢትዮጵያዊነት ስሜት ጥሩ ነው አድሴም ታይም የማን ጉዳይን መከላከልም አለ መብት እንዳይጣጭ ፍትህ እንዲኖር ለራሴ ብሔር መስራት አስፈላጊ ነው፣ ማንነቴን መጠበቅ። ይሄ ማንነቴን የመጠበቅ ጉዳይ ደግሞ ኢትዮጵያዊነቴን እንትን ማድረግ የለበትም። ለኢትዮጵያዊነት ብዬ ደግሞ ይህንን ብሔር ብሔረሰቦችን መብት ደግሞ እንትን የማድረግ እንትን መኖር የለበትም። ዶክተር ነጋሶ፣ እንግዲህ ይሄ ሰፊ ጉዳይ ነው። ደግሞ አሁን መጨረሻ ላይ ያነሱት ለእንደዚህ አይነቱ አስተሳሰብ መንሰራፋት ተጠያቂው ማን ነው? ወደፊትስ ደግሞ ምን መደረግ አለበት? የግለሰቦች ኃላፊነት ምንድን ነው? የፓርቲዎች ኃላፊነት ምንድን ነው? የመንግሥት ኃላፊነት በዚህ በኩል ምንድን ነው? የተቋማት ኃላፊነት ምንድን ነው የሚሉ ሰፊ ጥያቄዎችን የሚያነሱ ናቸው። ደግሜ በሌላ መድረክ ደግሞ ጋብዞት አለሁኝ እነዚህን ጥያቄዎች ለመመለስ። ዶክተር ነጋሶ ለዛሬ ግን ለሰጡኝ ጊዜው፣ ለማብራሪያው እጅግ በጣም አድርጌ አመሰግናለሁ። ክቡር ፕሬዚደንት። እሺ አመሰግናለሁ።